የኢትዮጵያ መንግሥት ተወካዮችና የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ሦስት ቀናትን የፈጀ ድርድር በኬንያ ናይሮቢ አድርገዋል። በኬንያ ባለሥልጣናት አደራዳሪነት በሚስጥራዊ ቦታ የተከወነው የሁለት ወገኖች ንግግር ከ30 ዓመታት በላይ ለቆየው ጠብ፣ ለብዙዎች ሞትና መፈናቀል ሰበብ ለሆነው ፍጥጫ እልባት ከመስጠት አልፎ በመላው የአፍሪቃ ቀንድ የሰላምና ደህንነት ሁኔታ የራሱን አስተዋጽኦ ያደርጋል ብለው የገመቱ ተንታኞችን ትኩረት ስበዋል ምሩዚ ሙቱጋ አንዱ ናቸው ምሩዚ ሙቱጋ ደም አፋሳሽ ግጭቶች እንዳይከሰቱ በመከላከል ራቸውን በመቀነስና ተፈጥረው ሲገኙም መፍትሄ በመፈለግ ስራ የተሰማራው የኢንተርናሽናል ክራይሲስ ግሩፕ የአፍሪካ ቀንድ ከፍተኛ ተንታኝ ናቸው የሁለቱ ወገኖች የአሁን ንግግር ዓመታትን ከፈጀው ግጭት አንጻር ያለውን አንድምታ አጋርተውኛል። ይሄ ረጅም ጊዜን ያስቆጠረ የተወሳሰበና ጥልቅ ስር መሠረት ያለው ግጭት መሆኑን እናውቃለን። ባለፉት ጊዜያት ሰላማዊ መፍትሄ ለማግኘት በርካታ ጥረቶች ተደርገዋል። ሁለቱም ወገኖች ጉዳዩ በጦር ሊፈታ እንደማይችል ወደ መገንዘብ እንደመጡ አስባለሁ። ስለሆነም የአሁኑን ጥረት በመልካምነት ሊቀበሉት የሚገባ ነው። የኢትዮጵያ መንግስትና የኦብነግ ግጭት ለብዙ ንጹሐን ሞት አካል መጉደልና መፈናቀል ምክንያት ስለመሆኑ በተለያዩ ጊዜያት በመብት ተሟጋሽ ድርጅቶች ዘንድ ተተንትኗል። የሁለቱ ወገኖች ድርድር መጀመር በተሰማበት ወቅት ድርድሩ ከፖለቲካዊ አጀንዳው ጎን ለጎን የሰብአዊ መብት ጥሰት የደረሰባቸውን ወገኖች ፍትህ የማግኘት ጉዳይም ሊያካትት ይገባል የሚሉ አስተያየቶች በተለያዩ ገጾች ላይ ተነበዋል። ምሩዚ ሙቱ ጋ እንዲህ ያለው ነጥብ መነሳቱን በአዎንታዊነት ይቀበሉታል። ሆኖም ጥያቄው ሰላም ቅደም ወይስ ፍትህ ከሚለው የተሻለውን ቅደም ተከተል ከመምረጥ ጋር የሚገናኝ እንደሆነ ይጠቅሳሉ። የቅደም ተከተል ጥያቄ ይመስለኛል። መጀመሪያ ሰላም እንዲረጋገጥ አድርገህ ቆየት ብለህ ደግሞ ሁኔታዎች ሲፈቅዱ እንደ ሁለተኛ እርምጃ በተፈጸሙ የከፉ የሰባዊ መብት ረገጣዎች ዙሪያ ችሎት እንዲቋቋም ትጠራለህ ወይስ ሌላ? ሰላምና ፍትህ ተነጣጥለው የሚቆሙ ጉዳዮች አይደሉም። ሁኔታው የትኛው የቅደም የሚል የቅደም ተከተል ጥያቄ ነው። የኢትዮጵያ መንግስትና የኦብነግ የድርድር ዜና የተለያዩ ስጋቶች ተደቅኖበታል። የኢትዮጵያን ሉዓላዊ ግዛት በአደጋ ውስጥ ይጥላል የሚሉ ድምፆች ከኢትዮጵያ መንግስት ተቃዋሚ ፖለቲከኞች ዘንድ ተሰምተዋል። ሊታረቅ የማይችል የሚመስለው የሁለቱ ቡድኖች ፍላጎት በምን ሁኔታ ወደ አንድ መዳረሻ ሊመጣ እንደሚችል በርካታ ጥያቄዎች አሁንም አልተመለሱም። የድርድር ውጤት ታማነት ገና አልለየለትም። የኢንተርናሽናል ክራይሲስ ግሩፕ ከፍተኛ አጥኚ ሙሩዚ ሙቱጋ ሁሉም አካላት የጋራ መግባቢያ ነጥብ ለማግኘት በሚያደርጉት ጥረት ልክ የጉዳዩ ውጤት ታማነት እንደሚወሰን እምነታቸውን ያጋራሉ። በስተመጨረሻ ሚዛን የሚደፈው ጉዳይ የሁለቱ ወገኖች ቅንነት ነው። ሁለቱም ጎኖች የየራሳቸው የሆነ ፍላጎት አላቸው። ሆኖም በትንሹ በሰላም ጥያቄ፣ በተወሰነ ደረጃ ደግሞ የማኅበረሰብ ስምምነት ጥያቄ ሁለቱም ወገኖች ለድል የሚያበቃቸውን የጋራ ነጥብ ማግኘት ይችላሉ። ሆኖም በተቃዋሚ ወገኖች ዘንድ የሚነሱ ማሳሰቢያዎችም በቁም ነገር መጤን አለባቸው። በቸልታ ሊታለፉ አይገባም። but the opposition need to be taken seriously and uh, cannot be ignored do che bale ita tana karau <laughs> zega apta musiyu